ጥያቄ 8 አዲስ ልብስ ለለበሰ ሰው የሚደረግለት ዱዓ ምንድን ነው? መልስ ሌላ ሰው አዲስ ልብስ ለብሶ ካየኸው እንዲህ በማለት ዱዓ ታደርግለታለህ። ቱብላ ወዩኽሊፉ አላሁ ተዓላ ትርጉሙም ልብሱ አልቁ፣ አላህ ይተካልህ። አቡ ዳውድ ዘግበውታል።